ኢትዮጵያ ከሶማሊያ ተለይታ የራስ ገዝ አስተዳደር ከመሰረተችው ሶማሊላንድ ሪፐብሊክ ጋር በተፈራረመችው አወዛጋቢ የባህር በር ግንኙነት ስምምነት ምክንያት ለአንድ ዓመት ለሚጠጋ ጊዜ ዲፕሎማሲያዊ ውዝግባቸውን ለመፍታት ትናንት ሶማሊያና ኢትዮጵያ ስምምነት ላይ ደርሰዋል። በቱርክ ፕሬዚዳንት ጣይብ ኤርዶዋን በተዘጋጀው ሶስተኛ ዙር ድርድርን ተከትሎ የሶማሊያ መሪዎች ፕሬዚዳንት ሀሰን ሼክ መሐሙድና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አንዳቸው የሌላውን የግዛት አንድነትና ሉዓላዊነት ለማስጠበቅ ተስማምተዋል። ባህሩን ማሩፍ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተል ያቀርቧል። የአንካራው ስምምነት ተብሎ በተሰየመው ስምምነት መሰረት የሶማሊያ ና የኢትዮጵያ መሪዎች አንዳቸው ለሌላው ሉዓላዊነት፣ አንድነት፣ ነጻነት እና የግዛት አንድነት እንዲሁም በዓለም አቀፍ ሕግ በተደነገገው የተባበሩት መንግስታት ቻርተርና የአፍሪካ ሕብረት ድንጋጌዎችን ለማክበርና ለዚህም ያላቸውን ቁርጠኝነት ለማረጋገጥ ተስማምተዋል። መግለጫው በተጨማሪም ሁለቱ መሪዎች በወዳጅነትና በመከባበር መንፈስ ልዩነቶችና አወዛጋቢ ጉዳዮችን በመተውና በመተጋገዝ የጋራ ብልጽግናን ለማስፈን በትብብር ለመቀጠል ተስማምተዋል ብለዋል። ሶማሊያ በአፍሪካ ህብረት ተልዕኮ ውስጥ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት እውቅና ትሰጣለች። የሶማሊያ ፌዴራላዊ ሪፐብሊክ የግዛት አንድነትን በማክበር ከተረጋገጠው የኢትዮጵያ የባህር ተደራሽነት ዘርፈ ብዙ ጥቅሞች ሊገኙ እንደሚችሉ አምነዋል ሲልም መግለጫው አክሏል። ሁለቱ መሪዎች ተቀራርበው በመስራት የጋራ ተጠቃሚ የሚያደርጋቸውን የንግድ ስርዓቶች በሁለትዮሽ ስምምነት መሰረት የኮንትራት የኪራይና ተመሳሳይ ይዘት ያላቸውን ጨምሮ በሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊ ስልጣን ስር የኢትዮጵያ ፌዴራል ዴሞክራቲክ ሪፐብሊክ አስተማማኝና ዘላቂ የሆነ ከባህርና ወደ ባህር የሚደርስ የባህር በር ተደራሽነት ለማረጋገጥ ተስማምተዋል። ሁለቱ አገሮች እንደ አውሮፓ አቆጣጠር በየካቲት 2025 መጨረሻ በቱርክ አመቻችነት በአራት ወራት ውስጥ ተጠናቅቆ ለመፈረም ዝርዝር አፈጻጸም ነጥቦች ላይ የሚደረገውን ድርድር በቅን ልቦና ለመጀመር ወስነዋል ሲል መግለጫው ገልጸዋል። ስምምነቱን ያደራደሩት ፕሬዚደንት ኤርዶዋን ሁለቱን ወገኖች አድንቀዋል። አንዳንዶቹን አሳዛኝ ሁኔታዎችና ቅሬታዎችን በማሸነፍ በሶማሊያና በኢትዮጵያ መካከል በትብብርና በሰላም ላይ የተመሰረተ አዲስ ጅምር መፍጠር እንችላለን። እናም ይህ የመጀመሪያው እርምጃ ነው። ኤርዶዋን የጋራ መግለጫው በወደፊቱ እንጂ ባለፈው ላይ ያተኮረ አይደለም ብለዋል። ሁለቱንም ውድ ወንድሞችን ወደ ስምምነት በመምጣታቸው እንኳን ደስ ያላችሁ ብዬ ላመሰግናቸው እወዳለሁ። ጉዳዩን ላስተናገዱበትን መንገድ ላመሰግናቸው እፈልጋለሁ። ከኤርዶዋን በኋላ ንግግር ያደረጉት የሶማሊያው ፕሬዝደንት መሐሙድ በስምምነቱ መደሰታቸውን ገልጸዋል። በአንድ መልኩ ሲታይ ይህ መደምደሚያ ነው። ምክንያቱም በቅርብ ጊዜ ውስጥ የነበሩ ልዩነቶችን ያቆማል። መሐሙድ ሶማሊያና ኢትዮጵያ በጋራ ለመተባበርና ለሁለቱ አገሮቻችን እና ለሁለቱ ሕዝቦቻችን የበለጸገ የወደፊት ሕይወት ለመገንባት የጋራ ጥቅሞች አሏቸው ብለዋል። ሶማሊያ ከዚህ ቀደም የኢትዮጵያ እውነተኛ ወዳጅ እንደነበረችው ሁሉ ወደፊትም ለሚመጡት ዓመታት ያ ግንኙነት ህዝቦቻችንን ተጠቃሚ እንዲያደርግ ትቀጥላለች። ያለነው ሰላምና መረጋጋት ለህዝቦቻችን ህይወት ቀዳሚ የሆነበት ክልል ውስጥ ነው። የራሳችንን ጥቅም በጋራ ለማስጠበቅ የጋራ እድሎች አሉን። አሉ። ጠቅላይ ሚኒስትር አብይም በተመሳሳይ ነጥቦችን አንስተው በሁለቱ አገራት መካከል ያለውን ውዝግብ፣ አለመግባባት ሲሉ ገልጸውታል። እኛ ጎረቤቶች ብቻ ሳንሆን ዕጣ ፈንታቸው በደም የተሳሰረ ወንድማማቾችና እህትማማቾች ነን። ኢትዮጵያውያንና ሶማሌዎች የጋራ የዘር ሐረግ ቋንቋና ባህል የሚጋሩ ብቻ ሳይሆኑ በሺዎች የሚቆጠሩ የኢትዮጵያ ወታደሮች የሶማሊያን ግዛት ከአሸባሪ ኃይሎች ለመከላከል በደማቸው በከፈሉት መስዋዕትነት የተሳሰርን ነን። ጠቅላይ ሚኒስትር አብይ የኢትዮጵያ የባህር ተደራሽነት ፍላጎት ሰላማዊ እንቅስቃሴ ነው ብለዋል። ቁጥሩ እየጨመረ ከሄደው ወጣት ጋር ኢኮኖሚያችን እንደዚህ አይነት መዳረሻዎችን ይጠይቃል። ይህን የኢኮኖሚ እንቅስቃሴና እድገት ማስቻል ለሰፊው የአፍሪካ ቀንድ አካባቢ የማይካድ ጥቅሞችን የሚያስገኝ አዎንታዊ ጥረት ነው። በሶማሊያና በኢትዮጵያ መካከል ያለው አለመግባባት የተቀሰቀሰው እንደ ኤሮፓ አቆጣጠር ጥር አንድ የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የምታገኝበትን ታሪካዊ የመግባቢያ ውል ስምምነት ከተፈራረሙ በኋላ ነው። የሶማሌላንድ ባለስልጣናት ዲፕሎማሲያዊ እውቅና በአጸፋው ለማግኘት ለኢትዮጵያ 20 ኪሎ ሜትር እርዝማኔ ያለው የባህር በር ለ50 ዓመታት በክራይ እንደሚሰጥ በወቅቱ ተናግረዋል። ኢትዮጵያ ለመግባቢያ ስምምነቱ ተገቢነት ብትሟገትም ለሶማሌላንድ እውቅና እንደምትሰጥ በይፋ አረጋግጣ ግን አታውቅም። የሶማሊያ መንግስት ስምምነቱን በጽኑ በመቃወም ህጋዊ መሰረት የሌለውና ተፈጻሚ ሊሆን የማይችል ሲል የጠራው ሲሆን ኢትዮጵያን በሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነትና የግዛት አንድነት ላይ ግልጽ የሆነ ጥሰት ፈጽማለች ሲል ከሷታል። የተባበሩት መንግስታት፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአረብ ሊግ እና ሌሎች ሀገራትና ድርጅቶች የሶማሊያ ሉዓላዊነት እንዲከበር ጠይቀዋል።